የመላው ኢትዮጵያ አንድነት ድርጅት መኢአድ በውይይቱ ካልተሳተፉ ፓርቲዎች አንዱ ነው። ያልተሳተፈበትም ምክንያት አስመልክቶም ዛሬ የጽሑፍ ጋዜጣዊ መግለጫ አሰራጭተዋል። በጉዳዩ ዙሪያ የፓርቲው ፕሬዝዳንት አቶ አበባው መሀሪን አነጋግረናቸዋል። ለጊዜው አልተሳተፍንም። ያልተሳተፍንበት ምክንያትም ስብሰባው ሙሉ ይሆናል ብለን ስለማናምን ነው። ሙሉ ሊሆን የሚችለው እና ህዝብ በሙሉ ልብ ተሳትፎ የእኔ ብሎ ሊተገብረው የሚችለው አንደኛ፣ የሰብአዊ መብት መብቱ ሲከበር፣ ሁለተኛ፣ የፍትሐዊ የሆነ የኢኮኖሚ ክፍፍል ሲኖር በሀገሪቱ ውስጥ እና ዜጎች ደግሞ በሁሉም የሀገሪቱ ክፍል ተዘዋውረው የመኖር መብታቸው የተጠበቀ ሲሆን የሰብአዊ መብት ጥሰት እያለ ክልላቸው አይደለም ውጡ እየተባሉ በሚሳደዱበት ሁኔታ ዜጎች በፖለቲካ አመለካከታቸው የተለያየ ችግር እየተፈጠረባቸው ባለ ሁኔታ ላይ ይህ ስብሰባ ሙሉ ይሆናል ብለን አላመንም። የኢትዮጵያ ራዕይ ፓርቲ ኢራፓ በስብሰባው ተሳትፈዋል። የተሳተፍነውም በማንኛውም አገራዊ ጉዳይ ከማንኛውም የፖለቲካ ፓርቲ ጋር መወያየት አለብን ከሚል መርሃችን ነው ያሉት የፓርቲው ፕሬዚዳንት አቶ ተሻለ ሰብሮ ማብራሪያቸውን ሲቀጥሉ ምንድነው? ሆሊስቲክ ይሁን የእንግሊዝኛ ቋንቋ ሙሉ እንዲሆን ከተፈለገ እቅዱ ሁለንተናዊ ነው። የኢትዮጵያ ችግር የሕንፃዎች፣ የኢንፍራስትራክቸር እና የግንባታ የኮንስትራክሽንም፣ የኢኮኖሚም ብቻም አይደለም። የነጻነት ጉዳይ አለ። የፍትሐዊነት፣ የጦር ችግር አለ። ስለዚህ የተሟላ እንዲሆን ፖለቲካዊም ማህበራዊም የዜግነት ጥያቄዎችም እንደዚሁም አንድ ላይ በእቅዱ ሊካተቱ ይገባል፣ የሚል በጣም የተለየና ጠጠርና ጠንከር ያለ አቋም ነው የያዙ ነው። ይህንም በመግለጽ ነበረ ቤቱ በቤቱ ሲንጸባረቅ የነበረው። በእኛ በኩል ሰማያዊ ፓርቲ በውይይቱ አልተሳተፈም፣ ምክንያቱም ይላሉ ኢንጂነር ይልቃል ጌትነት የፓርቲው ሊቀመንበር አንድ ሀገር የማስፈጸም እቅድን የማስፈጸምና እድገትን ከዛም አልፎ ብልጽግና ሊያመጣ የሚችለው መሰረታዊ የሆኑ የፖለቲካ የኢኮኖሚና የማህበራዊ ችግሮች ጠንካራ የሆነ የፖለቲካ አቅጣጫ ሲያገኙ ነው። ስለሆነም ይህንን እቅድ እንዲፈጸም ኢትዮጵያ ከፍ እንድትል ከተፈለገ መንግስትን የሚተቹና አሰራርን የሚተች ነጻ ሚዲያ በሚኖርበት ሁኔታ፣ የብዙሀን ፓርቲ አማራጭ ሀሳቦች በሚኖሩበት ሁኔታ እንዲሁም ደግሞ የሲቪክ ማህበራት ህዝቡን በማንቃት በማደራ ማደራጀት መብቱን እንዲያውቅ በማድረግ ረገድ አጠቃላይም ደግሞ በሀገር ደረጃ ብሔራዊ መግባባትና የሀገር አንድነትን በሚያስጠብቁ ነገሮች ሳንነጋገር ዝርዝር የእቅድና የባለሙያዎች ጉዳይ ላይ መሳተፍ ለዚህ እቅድ መሳካት ቁም ነገር አያመጣም። ለሀገራችንም የምናስበውን ብልጽግናና እድገት አያመጣም። ስለሆነም ለእነዚህ ጉዳዮች ቅድሚያ ሰተን እንወያያ የሚል ነው የኛ ሀሳባቸው። የአንድነት ፓርቲ ፕሬዚዳንት አቶ ትዕግስቱ አወሉ በስብሰባው ተገኝተው ነበረ። ስለ ተሳትፏቸው ተከታዩን ብለዋል። የመጀመሪያውን ዓመት ወይም የመጀመሪያውን ፈርጅ ማለት ይቻላል ግምገማ ሲካሄድ አንዳንድ ሀሳቦችን አቅርበናል። በተለይ ከቀረቡት የአፈጻጸም ሁኔታዎች ውስጥ በዲሞክራታይዜሽን በሚለው ላይ ምንም አይነት ነገር ያላየንበት ስለነበረ ወይም አፈጻጸሙን ወይም ተፈጻሚነቱን ያላየንበት ስለነበረ ይሄ ለምንድን ነው የተዘነጋው የሚል ጥያቄ በፓርቲያችን ቀርቧል። ስለዚህ በዛ የተሰጠው ምላሽ ያው የተለመደው የገዢ ፓርቲ ምላሽ ነው ያገኘ ነው። በተረፈ በቀጣዩ አምስት ዓመት በሚኖረው እቅድ ላይ ግን ክፍተቶች፣ ወይም ደግሞ ሊሟሉ ይገባቸዋል የምንላቸውን ሀሳቦች ከመሰዘር በስተቀር እቅድ እንደመሆኑ መጠን በቃ በአፈጻጸሙ ነው የበለጠ የኛ ኢንቮልቭ ማድረግ ያለብን እቅድ ነው ያቀደውን እንዲፈጽም በገተል ተባብሮ የመስራት ሁኔታና በሀገር ጉዳይ ላይ ልዩነታችንን ይዘን የምንሰራበትን አጣጫ ነው ያስቀመጥ ነው እና ሁለቱ ቀን ውይይት በዚህ መንገድ ነው የተሰጠን ዕድል በአግባቡ ተጠቅመናል የሚል እምነት አለን። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም